Voice of America. ዩናይትድ ስቴትስ ውስጥ ኢንዲያና ግዛት ላፋየት የሚገኘው ፐርዱ ዩኒቨርሲቲ የግብርና ተመራማሪ የሆኑት ዶክተር ገቢሳ ኢጀታ በማሽላ ዘርመል ላይ ለሚያካሄዱት ጥናት የአምስት ሚሊዮን ዶላር ስጦታ አገኙ። ወደ 135 ሚሊዮን ተኩል ብር የሚገመተውን ምርምር የሰጠው የቢልና ሜሊንዳ ጌትስ ፋውንዴሽን ሲሆን ዶክተር ገቢሳ ለሚያካሂዱት ምርምር እንዲህ አይነት እርዳታ ሲያገኙ ቢልና ሜሊንዳ ጌትስ ፋውንዴሽን ሁለተኛ መሆኑ ተዘግቧል። እንዲህ አይነቱ ድጋፍ አሁን እየሰሩባቸው ካሉ ወሰኖችም አልፎ ለመሄድ የሚያስችል በመሆኑ ፋውንዴሽኑ በማደግ ላይ ባሉ ሀገሮች ውስጥ እያከናወናቸው ላሉ ፕሮግራሞች እጅግ ጠቃሚ እንደሚሆን ዶክተር ገቢሳ ተናግረዋል። ዶክተር ገቢሳና ባልደረቦቻቸው እያካሄዱ ያሉት ምርምር መጠናከር ማሽላን የሚያጠቃውን ጥገኛ አረም አስመልክቶ ያለውን እውቀት የሚያሰፋ እንደሚሆን ተገልጿል። ዶክተር ገቢሳ ኢጀታ ባካሄዱት ምርምርና የማዳቀል ስራ ድርቅን መቋቋም የሚችል የማሽላ ዘር በማግኘታቸው ከሰሃራ በስተደቡብ ባሉ ሀገሮች ውስጥ የሚኖሩ በሚሊዮኖች የሚቆጠሩ አፍሪካውያን የምግብ እጥረትን ማሸነፍ እንዲችሉ ያደረጉ ሲሆን ለዚያ ውጤታቸው የዛሬ ስምንት ዓመት የዓለም የምግብ ሽልማት አሸናፊ ሆነዋል። የዓለም የምግብ ሽልማት የምግብን አቅርቦትና ጥራት ለማሻሻል የሚያስችሉ ተግባራትን ለሚያከናውኑ ሳይንቲስቶችና ሌሎችም ባለሙያዎች የሚሰጥ ከፍ ያለ ክብር ያለው ሽልማት ነው።